የፖሊስ መኮንን ሆነው ለአስር ዓመታት ያገለግሉትና በአሁኑ ጊዜ በስደት የሚኖሩት ሻለቃ አሊ ሰሚራ ዛይድ እንደሚሉት በሶማሌ ክልል ለሕዝብ ልማት መዋል ይገባው የነበረ በርካታ ገንዘብ በክልሉ ባለስልጣናት ይመዘበራል። በክልሉ ባለስልጣናት ወደ መሀል ሀገርና ወደ ጎረቤት ሀገር ዶላር ማዘዋወርም የተለመደ ስራ ነው ሲሉ ለዶይቼ ቬለ ተናግረዋል። በልማት ስራ የሚወጣ ገንዘብ በሙስና ነው እያዋሉት፣ በራሳቸው እየተጠቃቀሙበት ነው ያሉት አንዳንድ

ሙሉ በዚያ መልኩ ነበር እየተደረገ የነበረው የሶማሌ ህብረተሰብ የኢኮኖሚና የማህበረሰብ ልማት ማህበር በመባል የሚታወቀው መንግስታዊ ያልሆነ ድርጅት ሰራተኛ የሆኑት ግለሰብ ከትናንትና ወዲያ ከአምስት መቶ ሺህ በላይ የአሜሪካን ዶላርና በሺዎች የሚቆጠር የኢትዮጵያ ብር ይዘው ከጅጅጋ ወደ አዲስ አበባ ሲጓዙ በኦሮሚያ ክልል ቦርደዴ ከተማ ላይ በፖሊስ መያዛቸው በክልሉ ለሚፈጸመው ሙስና ማሳያ ነው ብለዋል። አቶ አበኒ አረብ ኑር የተባሉትኝ ግለሰብ ከክልሉ ባለስልጣናት ጋር ቅርበት ያላቸው ናቸው ተብሏል። ከዚህም የተነሳ ገንዘቡ ምናልባትም ለስብሰባ አዲስ አበባ ለሚገኙት ለክልሉ ባለስልጣናት ለማቀበል ሳይሆን አይቀርም ሲሉ የፖሊስ መኮንኑ አስረድተዋል። የኢትዮጵያ ሶማሌ ሶሻል እንደ ኢኮኖሚክ ዲቨሎፕመንት አጀንስ የሚባል ድርጅት አለ። እንደ ኤንጂኦ ሆኖ ነው ይህ ድርጅት የተንቀሳቀስ የሚገኘው ድርጅት አማች አይነ ሰራተኛ የሆነ ሰው ሀበሌ አራብ ኑር የሚባል ሰው በገንዘቡ ይህንሚሌሌለት እያለ ነው በርዶ አካባቢ የተያዘ ማለት ነው። ስለዚህ በዘሩ በደረሰ ኢንፎርሜሽን መሰረት ከግነሽ ሚሊዮን በላይ ዶላር እና ወደ አስር ሺህ ግን በላይ ነበር ግን ገንዘብ ለጀነራል ስቴለስ ሀላፊዎችን ለማቀበል ነበር። ሰቡስ ምን ነበር እንደሚታወቀው በሀገራችን ላይ በተለይ ደግሞ ኢህአዴግ አካባቢ ያሉ ሰዎች በምስል ላይ እየተጠረጠሩ ብዙ ሰዎች እየታሰሩ ነው ያለ፣ ስልጣናቸውን እየተነጠቀ ነው ያለ ከሚካፈሉት እና ክካፈራሉ ደግሞ ዋናዎቹ እና ሌሎቹ ተጨማሪ የክልሉ ባለስልጣኖች እና ስለዚህ አሁን አጠቃላይ ተሰብስቶ አዲስ አበባ ወደ አንድ ወር ያህል ተቀምጦ ያለች። እንደ ሻለቃው ገለጻ በክልሉ ከሚፈጸሙ ሙስና በተጨማሪ በርካታ የሰብአዊ መብት ጥሰቶች እንደሚፈጸሙ በክልሉ የወንጀል ምርመራ ኃላፊ ሁኜ በሰራውበት ወቅት ለማረጋገጥ ችያለሁ ይላሉ። ይህንን በመቃወምም ካለፈው ዓመት ጀምሮ ሀገራቸውን ትተው በስደት እንደሚገኙ አብራርተዋል። ክልሉ በአንድ ግለሰብ የበላይነት ወድቋልም ይላሉ። የአንድ ግለሰብ ነው ማለትም፣ ፕሬዚደንቱም፣ ፖሊሱም፣ አቃቢ ህጉም ፍርድ ቤቱ አንድ ግለሰብ ነው። ሰዎች ያለ አግባብ ይታሰራሉ። ከታሰሩ በኋላ በአግባቡ ፍርድ ቤት ቀርቦ አይታሰሩም፣ አይፈረድባቸውም። እያንዳንዱ የክልሉ የከፍተኛ ፍርድ ቤት ኃላፊዎች ስልክ ተደውሎላቸው ነው ተለይን አስራ አመት ስጠው ተለይን አስራ አምስት አመት ስጠው ተለይን እንዴት አድርገው እየተባለ እዚያ ሱ ከቅርብ ጊዜ ወዲህ መንግስት በሌሎች የመንግስትና የግል ድርጅቶች እንዲሁም ግለሰቦች የጀመረውን የሙስና ዘመቻ በክልሉ ተግባራዊ ማድረግ አለበት ሲሉም መኮንኑ አሳስበዋል። በጉዳይ ላይ ምላሽ ለማግኘት የሶማሌ ክልልና የኦሮሚያ ክልል የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊዎችን ለማነጋገር በተደጋጋሚ የስልክ ጥሪ ብናደርግም ሊሳካልን አልቻለም።